የዕለቱ አብይ ርዕስ የኢትዮጵያ ዓመታዊ የግሽበት መጠን ባለፈው ታሳስ ወር ውስጥ በአስራ አራት ነጥብ አምስት ከመቶ ማሻቀቡ ተዘግቧል። ይህ የሆነው ደግሞ በብር የምንዛሬ አቅም ላይ በተደረገው ቅነሳ ምክንያት በተለይ የምግብ ዋጋ በመጨመሩ ምክንያት መሆኑም ተሰምቷል። አዲሱ የዋጋ ተመን ቁጥጥር ምናልባት የዋጋውን ውድነት ሳያረግበው እንደማይቀር መንግሥት ተስፋ እንዳለው የአሜሪካ ድምፅ ዘጋቢ ፒተር ሃይን ላይን ከአዲስ አበባ ባስተላለፈው ዘገባ አመልክቷል። ዝርዝሩን ሰለሞን አባቴ ያቀርበዋል። በኢትዮጵያ የግሽበቱ መጠን በህዳር ወር ከነበረበት ዐሥር ነጥብ ሁለት ከመቶ በታሕሳስ ወደ ዐሥራ አራት ነጥብ አምስት ከመቶ ማሻቀቡን የጠቆመው ማዕከላዊው የስታቲስቲክስ መሥሪያ ቤቷ ከትናንት በስቲያ አርብ ባወጣው መረጃ ነበር። በኤጀንሲው መግለጫ መሠረት የምግብ አቅርቦቶች ዋጋ ወደ ዘጠኝ ከመቶ ምግብ ያልሆኑ ሸቀጣሸቀጥ ደግሞ ወደ 23 ከመቶ በሚጠጋ መጠን አድጓል። መንግሥት ባለፈው መስከረም በወሰደው የገንዘብ አቅም ማስተካከያ እርምጃ የዶላርን የምንዛሬ አቅም በኢትዮጵያ ብር ወደ 17 ከመቶ ካሳደገ ወዲህ ከውጪ በሚገቡ ዕቃዎች ላይ የዋጋው መጠን በእጅጉ ንሯል። ባለፈው ዓመት የኢትዮጵያ የንግድ አለመመጣጠን ከፍተኛ እንደሆነና ወደ አምስት ነጥብ ስምንት ቢሊዮን ዶላር የንግድ ጉድለት እንዳለ ተዘግቧል። ይህ ጉድለት የሚታየው አንድ ነጥብ ሁለት ቢሊዮን ዶላር በሚያስገኝላት ወጪ ንግዷና ሰባት ቢሊዮን ዶላር በሚያስወጣት ገቢ ንግዷ መካከል ነው። በምግቡና በእህል ገበያ ላይ የሚታየው ዋጋ እጅግ በመናሩ ምክንያት መንግሥት በወዲያኛው ሳምንት በበርካታ ሸቀጦች ላይ የዋጋ ተመንና ቁጥጥር ጀምሯል በዳቦ በሥጋ በስኳር በመጠጦችና በምግብ ዘይት ላይ የተጣለው ጣሪያ እንዲሁም እዚህ ግባ የማይባል የተዳከመ ገቢ ያለውን ሸማች በብዙ ያስደሰተ መሆኑ ቢነገርም በሌላ በኩል ደግሞ ትርፋቸው አብዝቶ ተጎድቶባቸዋል የተባሉ አቅራቢዎችና ቸርቻሪዎችን ቅር እንዳሰኘና እንዳበሳጨ ይሰማል። አንዳንዶቹ ነጋዴዎች እንዲያውም እንድንሸጥ እየተገደድን ያለነው ሸቀጦቹን ካስገባንበት ባነሰ ዋጋ ነው እያሉ ቅሬታቸውን በይፋ ይናገራሉ። ባለፈው ሳምንት ውስጥ ከተመን በላይ ሲሸጡ የተገኙ ከመቶ በላይ ቸርቻሪዎችን ሱቆች መንግሥት መዝጋቱን የዜና ምንጮችና ዘገባዎች ጠቁመዋል። እንዲህ ዐይነት የዋጋ ተመን ጥሰቶች ከተደጋገሙ ደግሞ ለከባድ ቅጣትና ለእስርም ሊዳርጉ እንደሚችሉ ማስጠንቀቂያ ተሰጥቷል። በሌላ በኩል ደግሞ ይህ የዋጋ ቁጥጥር የገበያውን ስርዓት ያዛባል ሲሉ ተቃዋሚዎችና የምጣኔ ሀብት ባለሙያዎች እያስጠነቀቁ መሆናቸው ይሰማል። እንዲህ አይነቱ አሰራር በተደጋጋሚ ተሞክሮ ፍሬያማ ሳይሆን ቀርቷል፣ ምርታማነትንም ያደናቅፋል ይላሉ። በመንግሥት ስህተት የንግዱን ማኅበረሰብ መወንጀልና መክሰስ አግባብ አይደለም ይላሉ ጡረታ ላይ ያሉት የሕግ ባለሙያና የቀድሞ የዓለም ባንክ ዳይሬክተር ቡልቻ ደመቅሳ እኔ በቸርቻሪዎቹና በነጋዴዎቹ አላዝንም። ይልቅ ዋጋን በመቆጣጠር አቅሙ በሚመካው በመንግሥት ላይ ነው። ዋጋዎችን ልትቆጣጠራቸው አትችልም። በዓለም ውስጥ በየቦታው ተሞክሮም አልተቻለም። ውጤትም አላስገኘም ጨርሶውኑ። አምባገነናዊ ኅብረተሰብ መፍጠርህ ካልሆነ በስተቀር ዋጋን መቆጣጠርና ማቆም አይቻልም። ይህ በእንዲህ እንዳለ ግን ሸማቾች ይህንን የዋጋ ጣሪያ ተመን በስፋት የደገፉት መሆኑ ይነገራል። ሸንቁ ተሾመ ሸማች ናቸው። የሰው ገቢ እጅግ በመመናመኑ ምክንያት ለቀለቡ የሚያወጣውም እያጠረ መምጣቱን ይናገራሉ። መንግሥት የዋጋ ቁጥጥር ማድረጉ በጣም አስፈላጊ ነው። በነፃው ገበያ ሁሉም እንደፈለገው ዋጋውን ይጨምራል። ሰው በዚያ ምክንያት መግዛት ይሳነዋል። በመጨረሻም የሚሸመት ይጠፋል። የሀገሪቱ ኢኮኖሚና ሕዝቡ እንደፈለጋቸው ሊያወጡ የሚያስችላቸው አቅም የላቸውም። በመሆኑም ዋጋውን የማትቆጣጠር ከሆነ ሰው ለቸነፈር ይጋለጣል። የንግድ ሚኒስቴር በሌሎችም አቅርቦቶች ላይ ቁጥጥሩን የማስፋት እቅድ እንዳለው አንድ ባለሥልጣኑ ባለፈው ሳምንት ተናግረዋል። መንግሥት በያዘው የአምስት ዓመት የምጣኔ ሀብት እቅድ ግሽበቱን በዓመት በስድስት ከመቶ የማውረድ ትልም እንዳለው ባለሥልጣኑ አመልክተዋል።